መስኮቱ በባለ አበባ መጋረጃ ተሸፍኗል። ጋምቢያዊ ጋዜጠኛ ማዲ ሲሲ ከመናገሩ አስቀድሞ ተነሳና በመጋረጃው መስኮቱ በደንብ መሸፈኑን፣ በየጥጉም ምንም ነገር አለመኖሩን አረጋገጠ። ያገዛዙ ጆሮዎች በሁሉም ቦታ ናቸው። አንዲት ትችት አዘል አስተያየት በማግስቱ የገባበት ደብዛው እንዲጠፋ ለማድረግ በቂ ናት። የዛሬ 23 ዓመት በመፈንቅለ መንግስት ስልጣን የያዙት አምባገነኑ የሀያ ጃሜ ብሔራዊ የስለላ ተቋሙንና የፖሊስን ኃይል በመጠቀም የምክር ቤት አባላትና ያገዛዙ ጠላቶች የሚሏቸው ትችት እንዳይሰነዝሩ ሲያስፈራሩና ሲያዋክቡ ቆይተዋል። ትንሽቱ አፍሪካዊት ሀገር አንድ ነጥብ አምስት ሚሊየን ዜጎች ብቻ ቢኖሯትም በአህጉሩ ሲታይ ከፍተኛ ስደተኛ ዜጎች አሏት። አብዛኞቹም ጋምቢያ እስር ቤት ውስጥ ሊደርስባቸው ከሚችል ቁም ስቅል ያመለጡ መሆናቸው ይነገራል። ሀገሪቱም ብትሆን እረጭ ያለች ነበረች። ፖለቲካዊ አስተያየቱን ለመግለጽ ለሚፈልግ ጣጣው ብዙ ነው። ከነሱ አንዱ ማዲ ሲሲ ነው። እሱና ባልደረቦቹ የዛሬ 11 ዓመት ዘ ኢንዲፔንደንት በተሰኘው የጋምቢያ ጋዜጣ ላይ መንግስትን የሚተች ዘገባ አተሙ። ጋዜጣው ተዘጋ። ጋዜጠኞቹን በሙሉ ታሰሩ። የጋዜጣው ዋና አዘጋጅ ሲሲ ብሔራዊ የስለላ ተቋሙ ስር ወዳለ አሰቃቂ ወህኒ ቤት ተወረወረ። በጣም የሚዘገን ተሞክሮ ነው ያለኝ። ለሶስት ሳምንት እስር ቤት ነበር። በጣም አስከፊ ተሞክሮ ነው። በየቀኑ ሁለት ጊዜ እንደበደብ ነበር። ከሌሊቱ ዘጠኝ ሰዓት ወደ ተኛንበት መጥተው ያስወጡንና ወደምንደበደብበት ስፍራ ይወስዱናል። ሁሌም ጭንብል ያጠልቁ ነበረ። መንግስት ለማን እንደሚሰራ ማወቅ ነው የሚፈልገው። ጋዜጠኛው ከውጭ በሚያገኘው ገንዘብ እየተደገፈ የጃሜ መንግስት ለማናጋት ይሰራል የሚለው ወሬ ብዙ ተዛምቷል። እድል ቀናውና ከእስር ተለቀቀ። ከዚያን ጊዜ አንስቶ በደረሰበት ጥቃት እየሰጋና እየማቀቀ ፍትህ እየጠበቀ ይኖራል። ይቺ እስከ ጎርጎሮሳዊ 2016 ዓ ም ድረስ የነበረችው አሮጌዋ ጋምቢያ ናት። ለ23 ዓመታት በዚህ መልክ የቆየችው የጃሜ ጋምቢያ በአዳማ ባሮ አማካኝነት ጥምረት በፈጠሩ ተቃዋሚ ፓርቲዎች የጋራ ጥረት ወደ አዲስ ምዕራፍ ተሻግራለች። ፍርሃትም ሆነ ተደብቆ ፖለቲካ የማይወራባት ጋምቢያ ሆናለች የሚለው የብዙዎች ተስፋ ነው። እንቅስቃሴ በሚበዛበት ምዕራባዊ መናፈሻ አካባቢ በሚገኘው የአውቶቡስ መቆሚያ ሁለት ወጣቶች የተለያዩ ፓርቲዎች የመሰረቱትን ጥምረት ይዘልቃል ወይ ሳይዘልቅም በሚል የጋለ ክርክር ይዘዋል። ስጋት ያደረባቸው ቤተሰቦች በጋዜጣ ላይ ዘመዶቻቸው ምን እንደገጠማቸው በይፋ ይጠይቃሉ። አዲሱ የጋምቢያ ፍትህ ሚኒስትር አቡበከር ታምባዱ እውነት አጣሪ ኮሚሽን ማቋቋም ከሁሉ ቅድሚያ የሚሰጡት ተግባር ነው። ባለፈው ለተፈጸመው የሰብዓዊ መብት ጥሰት የግድ አንድ ነገር ማድረግ ይኖርብናል። ይህን ለማከናወን ማድረግ የሚገባን ግንባር ቀደሙ ነገር ደግሞ የእውነት አፈላላጊና የእርቅ ኮሚሽን ማቋቋም ነው። እንዲህ ያለውን ኮሚሽን ለማቋቋም አሁን የጋምቢያ የፍትህ ሚኒስቴር የሌሎች ሀገራትን ተሞክሮ እያጠና ነው። ለምሳሌ ደቡብ አፍሪካ ከአፓርታይድ አገዛዝ በኋላ በእውነት አጣሪ ኮሚሽን አማካኝነት ለጥፋተኞች ምሕረት በማድረግ ትታወቃለች። ይህ ለጋምቢያ ምሳሌ ይሆናት ይሆን? የፍትህ ሚኒስትር ታምባዱ ደቡብ አፍሪካና ጋምቢያ የባህልና የታሪክ ልዩነት እንዳላቸው በመጥቀስ የተወሰነ ተምሳሌት ብቻ በመያዝ ስራውን መጀመር እንደማይቻል ያስረዳሉ። የተሻለ ስራ ለመስራትም ህዝቡ ትዕግስት እንዲኖረው ይማጸናሉ። ጠንክረን እየሰራን ነው። ለዚህ ለውጥ ድምፃቸውን በሰጡ ጋምቢያውያን ዘንድ ብዙ የመጠበቅና ትዕግስት የማጣት ነገር አለ። ይህን መረዳት ይቻላል። ነገር ግን አዲስ መንግስት ስለተመሰረተ ብቻ ሊደረግ የታሰበው ማሻሻያ በአንድ ጀንበር ሊከናወን እንደማይችል እንዲረዱን በእኛ በኩል ጥረት እያደረግን ነው።